hagernya report በአዲስ አበባ በፆታዊ ጥቃት የሕክምና አገልግሎት ለማግኘት ከሚሄዱት መካከል ከ70 እስከ 80 በመቶ የሚሆኑት እድሜያቸው ከ18 ዓመት በታች ያሉ ልጆች ናቸው ተባለም። በአዲስ አበባ ጤና ቢሮ የሴቶችና ህጻናት ጉዳይ ዳይሬክተር ሄለን አዱኛ ለሀገር ውስጥ መገናኛ ብዙሀን እንደተናገሩት በልጆች ላይ የሚደርሰው ፆታዊ ጥቃት እጅግ ከፍተኛ እየሆነ መጥቷል ብለዋል። ቢሮው ጥቃት ደርሶባቸው ሕክምና ለማግኘት ከሚመጡት ተገልጋዮች ውስጥ 90 በመቶ የሚሆኑት ቶች ናቸው ብለዋል። ኃላፊዋ አክለውም 60 በመቶ የሚሆኑት ጥቃት አድራሾች የተጠቂዎቹ የቅርብ ቤተሰቦች ወይም በቅርብ ያሉ ሰዎች መሆናቸውን ጠቅሰው 40 በመቶ የሚሆኑት ደግሞ የማያውቋቸው ሰዎች ናቸው ብለዋል። ጥቃት ከደረሰባቸው መካከል በኤችአይቪ እና ሌሎች የአባላዘር በሽታዎች የተያዙ ተጠቂዎች ቁጥር አነስተኛ ቢሆንም በበሽታዎቹ መያዛቸው እየታወቁ እንዳለም አክለው አብራርተዋል። በፈረንጆቹ 2025 የመጀመሪያ አጋማሽ በሞያሌ በኩል ከወጡት ስደተኞች መካከል 74 በመቶ የሚሆኑት መነሻቸው ማዕከላዊ ኢትዮጵያ ክልል ነው አለ ዓለም አቀፉ የፍልሰተኞች ድርጅት። ዓለም አቀፉ የፍልሰተኞች ድርጅት አይኦኤም በምስራቅ እና ደቡባዊ አፍሪካ የስደተኞች መስመር ላይ በርካቶች አሁንም ሕይወታቸውን ለአደጋ ሰጥተው እየሄዱ መሆኑን ባወጣው ወቅታዊ ሪፖርት አስታውቋል። የምስራቅ ደቡባዊ መንገድ ኢትዮጵያን፣ ኬንያን እና ሶማሊያን ከታንዛኒያ፣ ማላዊ፣ ሞዛምቢክ፣ ዛምቢያና ዝምባብዌ የሚያገናኝ መስመር ሲሆን በዚህ መንገድ የሚሄዱ ስደተኞች የመጨረሻ መዳረሻቸው ደግሞ ደቡብ አፍሪካ ነው ተብሏል። ካለፈው ጥር እስከ ሰኔ 2025 ባለው ጊዜ ከኢትዮጵያ በሞያሌ በኩል የወጡ 4900 ስደተኞች እንቅስቃሴ ጥናት የተደረገበት ሲሆን ይህም ከ2024 ጋር ሲነጻጸር በ35 በመቶ ቅናሽ ያሳየ ነው ተብሏል። ከኢትዮጵያ በሞያሌ በኩል ከሚወጡት ስደተኞች መካከል 17 ፐርሰንት ያህሉ ሕጻናት እንደሆኑ በሪፖርቱ የተገለጸ ሲሆን በጾታ ስብጥርም 74 በመቶ የሚሆኑት ወንዶች፣ ቀሪዎቹ ደግሞ ሴቶች ናቸው ተብሏል። በሪፖርቱ እንደተጠቀሰው 85 በመቶዎቹ እድሜያቸው ከ30 ዓመት በታች ሲሆን በዚህ መንገድ የሚደረጉ የስደት ጉዞዎች መነሻ ምክንያታቸው 94 በመቶ የሚሆነው ኢኮኖሚያዊ ነው ተብሏል። 74 በመቶ የሚሆ የሚሆኑት ስደተኞች መነሻቸው ማዕከላዊ ኢትዮጵያ ክልል እንደሆነ ሪፖርቱ የጠቀሰ ሲሆን ስድስት በመቶ የሚሆኑት ደግሞ መነሻቸው መዲናዋ አዲስ አበባ ናት ብሏል። የኬንያዋ ዋና ከተማ ናይሮቢ ለነዚህ ጉዞዎች እንደ ዋነኛ መሸጋገሪያ ከመሆኗ በላይ የስደተኞች መዳረሻ እየሆነች መምጣቷም በሪፖርቱ ተገልጿል። የዓለም አቀፉ የፍልሰተኞች ድርጅት እንዳለው ይህ የስደት መስመር በዓለም ላይ ፈታኙ የስደተኞች መንገድ ነው ሲል አክሎ ገልጿል። በቀጥታ ከውጭ የተኮረጁ በዓላት በትምህርት ቤቶች እንዳይከበሩ ተከለከለም። በትምህርት ቤቶች ውስጥ ሲከበሩ የሚታዩት እንደ ክሬዝ ደይ፣ ጀንትል ደይ፣ ኦልዲስ ደይ፣ ቫላንታይን ደይ፣ ከለር ደይ እና የመሳሰሉት ከዚህ በኋላ እንዳይከበሩ ተከልክለዋል ሲል የትምህርት ሚኒስቴር አስታውቋል። ደንቡ የኢትዮጵያውያንን ባህልና ወግ የሚቃረኑ ተብለው በግልጽ ከተዘረዘሩ አሉታዊ መጤ ድርጊቶችንና ክብረ በዓላትን በትምህርት ቤቶችና አካባቢ ፈጸም ሙሉ በሙሉ ተከልክሏል፣ ብሏል። በተጨማሪም የትምህርት አዋኪ ድርጊቶችን የሚፈጽሙ ግለሰቦችና ተቋማትም እስከ 150 ሺህ ብር ቅጣት በአዲሱ ደንብ ይጠብቃቸዋል ተብሏል። ትምህርት ሚኒስቴር በትምህርት ተቋማትና አካባቢያቸው የትምህርት አዋኪ ጉዳዮችን ለመከላከልና ለመቆጣጠር ያለመ አዲስ የሚኒስትሮች ምክር ቤት ረቂቅ ደንብ ማውጣቱንም አስታውቋል። ከአርባ አራት ሚሊየን በላይ የሚሆኑ ኢትዮጵያውያን አሁንም የንጹህ መጠጥ ውሃ አቅርቦት የላቸውም ተባለም። ወርልድ ፖፑሌሽን ሪቪው በ2025 ኢትዮጵያ ዝቅተኛ የመጠጥ ውሃ ጥራት ካላቸው ሀገራት መካከል አንዷ ነች ብሏል በዚህም ለኢትዮጵያ ከመቶ 19.2 ፐርሰንት ውጤት ሰጥቷታል ንጹህ ያልሆነን ውሃ ከሚጠጡ 100 ሺህ ሰዎች ውስጥ ምን ያህሉ በውሃ ወለድ በሽታ እንደሚያጣም መሰረት በማድረግ መለኪያው የተሰራ ሲሆን እንደ ጀርመን፣ ዩናይትድ ኪንግደም፣ ጣሊያንና ግሪክ ያሉ ሀገራት ከመቶ መቶ ፐርሰንት ተሰጥቷቸዋል። ዜጎቻቸው ንጹህ የመጠጥ ውሃ የሚጠጡባቸው ሀገራት ተብለውም በወርልድ ፖፑሌሽን ሪቪው ተለይተዋል። በዝርዝሩ ዝቅተኛ ነጥብ የተሰጧቸው አስሩ ሀገራት ሙሉ በሙሉ ከአፍሪካ ህጉር የተገኙ ናቸው። ኢትዮጵያ አሁንም 44 ሚሊዮን በላይ ዜጎች የንጹህ መጠጥ ውሃ አቅርቦት የሌላቸው በሚል በዝርዝሩ የተገለጸ ሲሆን 2 ነጥብ 7 በመቶ ህዝቧ የንጹህ መጠጥ ውሃ ተጠቃሚ አይደለም ተብሏል። በሪፖርቱም በተጨማሪም የንጹህ የመጠጥ ውሃ አቅርቦት ባለመኖሩ ሰዎች ከመጠጥ ውሃ ጋር በተያያዘ ለሚፈጠሩ ውሃ ወለድ በሽታዎች የሚጋለጡባትም ነች ብሏል። 44 ሚሊዮን ዜጎች የንጹህ መጠጥ ውሃ አቅርቦት አያገኙባትም የተባለችው ኢትዮጵያም ከናይጄሪያ 61 ሚሊዮን ህዝብ በመቀጠል ነው ብዙ ሰዎች ንጹህ የመጠጥ ውሃ አቅርቦት የማያገኙባት አፍሪካዊ ሀገር እየተባለች chum. የኢትዮጵያ አየር መንገድ የቦይንግ 737 ማክስ አውሮፕላኖች ግዢ ስምምነት የኢትዮጵያና አሜሪካ የንግድ ግንኙነት እየፈጠረው ለሚገኘው አዎንታዊ ውጤት ማሳያ ነው አለ የአሜሪካ ኤምባሲም። የኢትዮጵያ አየር መንገድ በቅርቡ በዱባይ በተደረገ ዓለም አቀፍ አውሮፕላን አውደ ርዕይ ላይ 11 ተጨማሪ አሜሪካ ሰራሽ ቦይንግ 737-8 ማክስ አውሮፕላኖችን ለመግዛት መስማማቱ በኢትዮጵያና አሜሪካ መካከል ያለው የንግድ ግንኙነት እየፈጠረ ለሚገኘው አዎንታዊ ውጤት ትልቅ ማሳያ ተደርጎ ሊወሰድ ይችላል ብሏል። ኤምባሲው ባወጣው መግለጫም ኤምባሲው በይፋዊ የማህበራዊ ትስስር ገጹ ባስተላለፈው መልእክት እንዳለው የኢትዮጵያ አየር መንገድ 11 ተጨማሪ አሜሪካ ሰራሽ ቦይንግ 737 ዳሽ 8 ማክስ አውሮፕላኖችን ለመግዛት መስማማቱ አየር መንገዱ በአፍሪካ ያለውን የቀዳሚነት ደረጃ የበለጠ ከፍ የሚያደርግ ከመሆኑ ባሻገር በኢትዮጵያና በአሜሪካ መካከል ያለውን ንግድ ግንኙነት የበለጠ ያጠናክረዋል ብሏል። በትግራይ ክልል ዳግም ጦርነት እንዳይቀሰቀስ ለመከላከል ተጽዕኖ ፈጣሪ ሀገራት ጥረት እንዲያደርጉ ጥሪ አደረግም። በትግራይ ክልል ዳግም ጦርነት የማገርሸቱ ነገር ከምን ጊዜውም በላይ ከፍተኛ ሆኗል ያለው ድርጅቱ የዲፕሎማሲና ውጥረት ማብረጃ ትክክለኛ ጊዜው አሁን ነው ሲልም አሳስቧል። የፕሪቶሪያው የግጭት ማቆም ስምምነት አስማሚ የሆኑት የአፍሪካ ሕብረት ኬንያ፣ ደቡብ አፍሪካና አሜሪካም በሲቪሎች ላይ የሚፈጸሙ የመብት ጥሰቶችን ጨምሮ በትግራይ ተጨማሪ የሰብአዊ መብት ሰቶች እንዳይደርሱ በአፋጣኝ መንቀሳቀስ አለባቸው ሲልም ጥሪ አቅርበዋል። የኢትዮጵያ ብሔራዊ ባንክ ከታሕሳስ ወር መጨረሻ እስከ መጋቢት ወር የመጀመሪያ ሳምንት ድረስ ለሚያደርገው የውጭ ምንዛሬ ጨረታ 420 ሚሊዮን ዶላር መመደቡን ተናገረም። በተጠቀሰው ጊዜ የውጭ ምንዛሬ ጨረታ እንደሚደረግ ያስታወቀው ባንኩ ለየጨረታው 70 ሚሊዮን ዶላር መመደቡን ነው ባወጣው ጨረታ የጠቀሰው። የውጭ ምንዛሬ ጨረታውም በየሁለት ሳምንቱ ይካሄዳል ብሏል። በተጨማሪም በህዳር 23 እና ታሕሳስ 7 2018 ለሚ የሚከናወኑት ጨረታዎች 100 ሚሊዮን ዶላር ተመድቧልም ብሏል። ባንኩ በውጭ ምንዛሬ ገበያ ውስጥ ግልጽና ተገማች አሰራርን ለማጠናከር ባለኝ ቁርጠኝነት መሰረት በየሩብ ዓመቱ የሚደረጉ የጨረታ ግብይቶችን በየጊዜው አሳውቃለሁም ብሏል። ምርጫ ቦርድ ዘንድሮ ለሚያካሂደው ሰባተኛው አገር አቀፍ ምርጫ የድምፅ ሰጪዎችን ምዝገባ በዲጂታል ቴክኖሎጂ አማካኝነት እንደሚያካሂድ የብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ አስታወቁም። ኢትዮጵያ የዲጂታል የመራጮች ምዝገባ ስታካሄድ የዘንድሮ የመጀመሪያዋ እንደሚሆን የጠቀሱት ሰብሳቢዋ በዲጂታል ቴክኖሎጂ የሚሰሩ የምርጫ ጣቢያዎች በተለያዩ የአገሪቱ ክፍሎች የሚመረጡት አስተማማኝ የኢንተርኔትና የኤሌክትሪክ አገልግሎት እንደዚሁም በበቂ ሁኔታ የሰለጠኑ ሰራተኞች መኖራቸውን መሰረት በማድረግ ይሆናል ብለዋል። የቦርዱ የዲጂታል ቴክኖሎጂ ደህንነቱ አስተማማኝ ስለመሆኑ በምክክር ተሳታፊዎች የተነሳላቸውን ጥያቄ ቴክኖሎጂው ደህንነቱ በገለልተኛ አካል ተሞክሮ የበይነመረብ ጥቃትን መቋቋም እንደሚችል ማረጋገጫ ማግኘቱንና የድምፅ ሰጪዎች መረጃ በአግባቡ የተጠበቀ እንደሚሆን ሰብሳቢዋ ምላሽ ሰጥተዋል። ምርጫ ቦርድ ከውጭ ጉዳይ ሚኒስቴር ጋር በመተባበር ምርጫውን መታዘብ የሚፈልጉ የውጭ ታዛቢዎችን እንደሚጋብዝም የብሔራዊ ምርጫ ቦርድ ሰብሳቢዋ ወይዘሮ ሜላትወርቅ አክለው ገልጸዋል። በማርበርግ በሽታ ህይወታቸው ያለፉ ሰዎች አስከሬን ለቤተሰብ አይሰጥም ተባለም። በሽታው በንክኪ የሚተላለፍ በመሆኑ ህይወታቸው ያለፉ ሰዎች አስከሬን ለቤተሰባቸው አይሰጥም ተብሏል። ሕይወታቸው ካለፈ በኋላ አስከሬኑ የማይታጠብ መሆኑ የተገለጸ ሲሆን፣ ደህንነቱ በተጠበቀ መንገድ የቀብር ስነ ስርዓታቸው ይፈጸማልም ተብሏል። ቀብር የተፈጸመባቸው ቦታዎችም በደንብ ይጠበቃሉ ተብሎ ተገልጿል። በሌላ በኩል ቫይረሱ በ ወንድ የዘር ፈሳሽ ውስጥ ለአንድ ዓመት ጊዜ የሚቆይ በመሆኑ ከህመሙ ያገገሙ ሰዎችም ልቅ ከሆነ የግብረ ስጋ ግንኙነት ከማድረግ እንዲቆጠቡ ምክር ተለግሷል። ተገቢው ክትትልና ሕክምና ተደርጎለት የዳነ ሰው በሽታውን ማስተላለፍ አይችልምም ተብሏል። እንደ ኮሮና ቫይረስ ሁሉ በአየር ይተላለፋል የሚል የተዛባ አመለካከት መኖሩ የተገለጸ ሲሆን ህመሙ ግን በአየር አይተላለፍም ተብሏል። ህመሙ በንክኪ የሚተላለፍ በመሆኑ በሽታው ካለባቸው ሰዎች ጋር ያለን ግንኙነት ከንክኪ የራቀ መሆን እንዳለበትም ተመክሯል። በመጨረሻም የተመረዘ ምግብ በልተው ነበር የተባሉ ሰባት የአንድ ቤተሰብ አባላት ህይወታቸው አለፈም። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቀን ወረዳ ህዳር 6 ቀን 2018 ዓ.ም ምሽት አንድ ሰዓት አብረው እራት የተመገቡ ስምንት የቤተሰብ አባላት መካከል ሰባቱ ህይወታቸው አለፈም። የክልሉ ፖሊስ እንዳስታወቀው ከተጎዱ የቤተሰብ አባላት መካከል ሶስቱ የአምስት ዓመቱ መንግስቱ ኃይሌ፣ የሰባት ዓመቱ መክብብ ኃይሌ እናም የ17 ዓመቱ ተክሎ ኃይሌ የተባሉት ሶስቱ ወንድማማቾች በዕለቱ ሆስፒታል እንደደረሱ ነው ህይወታቸው አለፈውም። የተቀሩ ተጎጂዎችን ህይወት በህክምና ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም የ14 ዓመቷ መቅደስ ኃይሌና የ15 ዓመቱ ገብሬ ኃይሌ ህዳር 7 ቀን 2018 ዓ.ም ምሽት 11 ሰዓት አካባቢ ህይወታቸው አልፏል። የአንድ ዓመት ከሰባት ወሩ ህፃን ሲሳ ኃይሌ ደግሞ በነጋታው ህዳር 9 ቀን 2018 ዓ.ም ጠዋቱ ሁለት ሰዓት ላይ ህይወቱ ሲያልፍ የስድስቱ ሟች ልጆች አባት የሆነው አቶ ኃይሌ አበራ ደግሞ ህዳር 10 ቀን 2018 ዓ.ም ሌሊት ህይወታቸው አልፏል። ፖሊስ የባለቤቷንና የስድስት ልጆቿን ህልፈት ለማወቅ ያልታደለችው ወይዘሮ ዳመነች ደንበል በሚኒሊክ ሆስፒታል በጽኑ ህክምና ክፍል ውስጥ ሆና በህክምና እየተረዳች ትገኛለች ሲል አስታውቋል። ተጎጂዎቹ የተመገቡት ምግብ የተመረዘው በማንና እንዴት ነው የሚለውን እውነታ ለማረጋገጥ ተጠርጣሪ ሰዎች መያዛቸውንም ፖሊስ አክሎ ገልጿል። በሌላ አሳዛኝ ዜና በመኪና አደጋ ያለፈ ወንድሙን ሥርዓተ ቀብር ለመታደም እየተጓዘ የነበረ ወንድም ራሱ በመኪና አደጋ ህይወቱ አለፈም። የሁለቱ ወንድማማቶች ዕለታዊ ድርብ ሐዘን ለአርባ ምንጭ ከተማ ድርብርብ ሐዘንን ፈጥሯል። ታላቅ ወንድምዬው ኢስሐቅ አብርሃም በአርባ ምንጭ ሙሉ ወንጌል አባልና አገልጋይ የነበረ ሲሆን ከአዲስ ወደ አርባ ምንጭ በሚያደርገው ጉዞ እያለ በድንገተኛ የመኪና አደጋ ህይወቱ አልፏል። ይህንን የሰማው ታናሽ ወንድም አቤኔዘር አብርሃም ከዋቻሞ ዩኒቨርሲቲ የመጀመሪያ ዓመት ትምህርቱን አቋርጦ የታላቅ ወንድሙን ይስሐቅን ማለት ነው መርዶ እንደሰማ ቀብር ለመድረስ ከውሳና ወደ ወላይታ ሶዶ ሲጓዝ ነበር። ይሁንና በማዕከላዊ ኢትዮጵያ ክልል ከምባታ ዞን በደረሰ የመኪና አደጋ ራሱ ህይወቱን ተነጥቋል። Hagarinya report